ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ በምሽቱ ከሚደመጡት ጉዳዮች መካከል ሕፃናትን፣ ሴቶችን፣ ወጣቶችን፣ አቅመ ደካሞችን ለመለየትም የተቸገሩበት ሁኔታ ያለው ከሰሞኑ በርካቶች የተገደሉባት በሺዎች የሚቆጠሩ የተፈናቀሉባት የመተከል ዞን ቡለን ወረዳ አስተዳዳሪ ግዛቱ ናሲን የሰማ ናቸው። ሙሉ ዘገባው በምሽቱ ይደመጣል። ኢትዮሳትን የመሰረቱት የኢትዮጵያ ብሮድካስት ኮርፖሬሽን እንዲሁም የኢትዮጵያ ብሮድካስት ማህበር ከኤስኢኤስ ከሚባለው የሳተላይት አቅራቢ ድርጅት ጋር በመተባበር ነው። በርካታ የኢትዮጵያ ቴሌቪዥን ጣቢያዎች ኢትዮ ሳት ወደ ተሰኘው አዲስ የሳተላይት መድረክ እያመሩ ነው። ስለ መድረኩ ምንነት እንድታስረዳን የጋበዝናት ምንን አገኘሁን ነው በጥቂቱ ቀደም ብለን የሰማናት፣ ቆየት ብሎ ሙሉ መሰናዶ ይሰማል። ተጨማሪ ዘገባዎችም የተካተቱበትን መሰናዶ ሀብታም ስዩም እመራለው። ኤልያስ አስማረ ቅንብሩን ያከናውናል። ስመኝቸ ቆየ ደግሞ በመቀጠል አጫጭር የዓለም ዜናዎችን ታሰማናለች አመሰግናለሁ ሀብታሙ። በመተከል ዞን ቡለን ወረዳ በኩጂ ቀበሌ በጸረ ሰላም ኃይሎች በተከፈተ ጥቃት ከቤት ንብረታቸው ተፈናቅለው ቡለን ወረዳ ላሉ ዜጎች አስቸኳይ የምግብና የመጠለያ ድጋፍ በማድረግ ወገንን እንታደግ ሲሉ የቡለን ወረዳ አስተዳዳሪ አቶ ግዛቱ ነሲ ጥሪ አቅርበዋል። በአሁኑ ሰዓት በወረዳው ከ ሰላሳ አምስት ሺ በላይ ተፈናቃይ እንዳለ የገለጹት የወረዳው አስተዳዳሪ እስካሁን ከመንግስትም ሆነ ከረጂ ድርጅቶች የተላከ ምንም የምግብ ድጋፍ አለመኖሩን ገልጸው ችግሩም ከመንግስት አቅም በላይ በመሆኑ ሁላችንም ርብርብ ልናደርግ ይገባል ብለዋል። በተያያዘ በመተከል ዞን ድባጤ ወረዳ ሲረን ቀበሌ ዛሬ የጉሙዝ ታጣቂዎች በንጹሐን ዜጎች ላይ ጥቃት መፈጸማቸውን የክልሉ ሰላምና ደህንነት ግንባታ ቢሮ አሳውቋል። የደረሰውን ጉዳት በተመለከተ ገና እየተጣራ መሆኑም ተገልጿል። ዘገባውን ያደረሰችን አስቴር ምስጋናው ናት። በማሊ እንደ አውሮፓውያን አቆጣጠር በ2022 በሚካሄደው ፕሬዝዳንታዊ ምርጫ ጠንካራና ግንባር ቀደም ተፎካካሪ ይሆናሉ ተብለው የጠበቁ የነበሩት ተቃዋሚ መሪ ሱማሊያ ሲሴ አረፉ። ሲሴ በዚሁ አመት በጂሃዳውያን ተጠልፈው እንደነበር ይታወሳል። ቤተሰባቸው እንዳስታወቀው ሲሴ በሰባ አንድ አመታቸው በኮቪድ-19 ታመው ፓሪስ ውስጥ አርፈዋል። በቀደሙ ፕሬዚዳንታዊ ምርጫዎች ትልቅ የህዝብ ድጋፍ የነበራቸው ሲሴ በመጪ ምርጫ የማሸነፍ እድል ይኖራቸዋል ተብሎ ይጠበቅ የነበረ ሲሆን፣ የማረፋቸው ዜና በሀገሪቱ ፖለቲካ ላይ ውጥንቅጥ ፈጥሯል። ቡሩንዲ ውስጥ የመብት ቡድኖች መሰረተ ቢስ ባሉት ክስ ተፈርዶባቸው ለአንድ አመት በእስር ላይ የነበሩት አራት ጋዜጠኞች በፕሬዝዳንታዊ ምህረት ተለቀቁ። የመጨረሻው የሀገሪቱ የሚንቀሳቀስ ነጻ የመገናኛ ብዙሀን አውታር የሆነው ድርጅት አባል የነበሩት ጋዜጠኞች የታሰሩት ከኮንጎ ዲሞክራሲያዊ ሪፐብሊክ በድንበር ሰርጎ የገባ ታጣቂ እንቅስቃሴ ላይ ለመዘገብ ድንበሩ አካባቢ በተገኙበት ወቅት እንደነበር ተገልጿል። የሀገር ጸጥታ በማደፍረስ ተግባር ፈጽመዋል ተብለውም ሁለት አመት ተኩል እስር ተፈርዶባቸው ታስረው መቆየታቸው ይታወሳል። የፈረንጆች የገና በዓል በዓለም ዙሪያ በዛሬ ዕለት እየተከበረ ነው። ይህ በእንዲህ እንዳለም በሱዳን አብያተ ክርስቲያን መሪዎች ህዝበ ክርስቲያኑ የዛሬውን በዓል የሀገሪቱ መንግስትና የዓለም የጤና ድርጅቶች ያወጧቸውን የኮቪድ-19 መከላከያ መመሪያዎች በማክበር በዓሉን እንዲያከብር ተማጽነዋል። አንዳንድ አብያተ ክርስቲያናት በየአመቱ የሚካሄደውንና የገና ዋዜማ የሌሊት ቅዳሴን ጸሎት ስነ ስርዓት ዘንድሮ መሰረዛቸውም ታውቋል። ከዚሁ ከሱዳን ሳንወጣ ከሁለት ወራት በፊት ሱዳን ከሰላ ክፍለ ግዛት ውስጥ ሰባት ተቃዋሚ ሰልፈኞችን የገደሉት የጸጥታ አባላት እስካሁን በተጠያቂነት አልተያዙም ሲል ሂውማን ራይትስ ዋች ባወጣው ሪፖርት አሳሰበ። የሰብአዊ መብት ድርጅቱ የአፍሪካ ክፍል ረዳት ተመራማሪ መሐመድ ኦስማን በሀገሪቱ እንዲያለው አድራጎት እንዳይባባስ የሀገሪቱ መንግስት የሰብአዊ መብት ረጋጮችን በሙሉ ለፍርድ ማቅረብ አለበት ብለዋል። ሰባቱ ተቃዋሚ ሰልፈኞች የተገደሉት ባለፈው ጥቅምት አጋማሽ የሀገሪቱ ጠቅላይ ሚኒስትር አብደላ ሀምዶክ የቤኒ አመር ብሔረሰብ አባሉን የክፍለ ግዛቷን አገረ ገዢ በሾሙ በጥቂት ወራት ውስጥ ከስልጣናቸው ሊያስነሷቸው መወሰናቸው በቀሰቀሰው የተቃውሞ እንቅስቃሴ ወቅት መሆኑ ይታወሳል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በኮሮና ቫይረስ ወረርሽኝ ምክንያት የበረታ ጉዳት ለደረሰባቸው በሚሊዮኖች የሚቆጠሩ አሜሪካውያን የሚሰጠው ድጎማ ከ ስድስት መቶ ዶላር ወደ ሁለት ሺ ዶላር ከፍ እንዲል ያቀረቡትን ጥያቄ በተወካዮች ምክር ቤት ዲሞክራቶች ሊያስፈቅዱ ቢሞክሩም ሪፐብሊካኖቹ አግደውባቸዋል። ተሰናባቹ ፕሬዚዳንት ትራምፕ የሪፐብሊካን ፓርቲያቸው አብዛኛው አባላት የሚቃወሙት ቢሆንም ለግለሰቦች የሚሰጠው ድጎማ 2000 ዶላር ለባልና ለቤስት ደግሞ 4000 ዶላር እንዲሰጥ ጠይቀዋል። ትላንት በተወካዮች ምክር ቤት የዲሞክራቶች መሪ ስቴን ሆየር የፕሬዝዳንቱ ጥያቄ ሙሉ ድምጽ ተሰጥቶበት እንዲያልፍ ያደረጉትን ሙከራ የሪፐብሊካኖች መሪው ኬቨን ማካርቲ አክሽፈውባቸዋል። አድማጮች ለሰዓቱ ያስኳቸው ዜና እነዚህ ናቸው። አዘጋጆች ያቀረብኩት ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ዜና ቪኦኤ ከአሜሪካ ድምፅ ይቀጥላል። ቪኦኤ አምሃሪክ ዳትካም ከተሰኘው ገጻችን በተጨማሪ የማኅበራዊ መገናኛ አውታሮቻችንን አዳዲስ መረጃዎችን ለማግኘት መልካም አማራጮች ናቸውና ይጎብኟቸው። ወደ ቀዳሚው ዘገባ እናምራ። በመተከል ዞን ቡለን ወረዳ በኩጂ ቀበሌ በጸረ ሰላም ኃይሎች በተከፈተ ጥቃት ከቤት ንብረታቸው ተፈናቅለው ቡለን ወረዳ ያሉ ዜጎች አስቸኳይ የምግብና የመጠለያ ድጋፍ እንዲያገኙ በማድረግ ወገንነት የቡለን ወረዳ አስተዳዳሪ ጥሪ አቅርበዋል። ተፈናቃዮችም በከፋ ችግር ውስጥ እንዳሉ ገልጸዋል። በተያያዘ በመተከል ዞን ድባጤ ወረዳ ሲረን ቀበሌ ዛሬ የጉሙዝ ታጣቂዎች በንጹሐን ዜጎች ላይ ጥቃት መፈጸማቸውን የክልሉ ሰላምና ደህንነት ግንባታ ቢሮ አሳውቋል። አስቴር ምስጋናው ዝርዝሩን ይዛለች። ከትላንት በስቲያ በቤኒሻንጉል ጉምዝ ክልል መተከል ዞን ቡለን ወረዳ በኩጂ ቀበሌ ቤት ንብረታቸውን ጥለው ነፍሳቸውን ብቻ ለማትረፍ ቡለን ወረዳ ለገቡ ዜጎች አስቸኳይ ድጋፍ እንዲደረግላቸው የወረዳው አስተዳዳሪ አቶ ግዛቱ ነሲ ጥሪ ያቀረቡ በቡለን ወረዳ ከ35 በላይ ተፈናቃይ አሁን እንዳለ የገለጹት አቶ ግዛቱ እስካሁን ከመንግስትም ሆነ ከረጅ ድርጅቶች የተላከ ምንም የምግብ ድጋፍ የለም፣ ችግሩም ከመንግስት አቅም በላይ በመሆኑ የሁሉንም እርብርብ ይጠይቃል ብለዋል። ላይ ከልክ በላይ ማዕከሉ ላይ በዝቶ ህፃናትን፣ ሴቶችን፣ ወጣቶችን፣ አቅመ ደካሞችን ለመለየትም የተቸገርንበት ሁኔታ ያለው ኮሚቴ አቋቁመን አንዳንድ ስራዎችን ብንሰራም እንኳ አጥጋቢ ያልሆነ እና የተለያዩ ቀበሌዎች ላይ የተሰናጨፉ ማህበረሰብ ክፍሎች ሰላም ፈላጊ ማህበረሰብ ክፍል ለማከል ላይ ነው። አሁን ማህበረሰቡ ከዚህ ላይ ጥለው ይወጣለ ገና ያልተሰበሰበ ያለ ተሰብስቦም እየተቃጠለ ያለ ክምር አለ። ከየት ሀብት ንብረቱን ነው አለ። ይህንን የኢትዮጵያ ሕዝብ ነው የኢትዮጵያ ወገን ነው። ከየትም የመጣ አይደለም። ምናልባት የቤንሻንጉል ውስጥ ያለው ሕዝብ የኢትዮጵያ ወገን ነው። ከየትኛው ማህበረሰቡ ጋር አብሮ መኖር የምንችል ከየትኛውም ኢትዮጵያ ክፍል ውስጥም ብንሄድ ማግኘት የምንችል ብሄር ብሄረሰብ ነው ያለው እና የሚመለከተው የመንግስት የድርጅት፣ ሌሎች መንግስታዊ ያልሆኑ አካላት፣ ሰብአዊ መብት ኮሚሽን፣ ሌሎችም የሚመለከታቸው ይመለከተኛል፣ እኔንም ይመለከተኛል ብሎ መቆርቆር የሚችል አካል ከውስጡም ከውጭም ሀገርም ቢሆን አስፈላጊውን ድጋፍ ያደርጉልን ጥሩ ነው የሚል አሳብና ያለኝ በመንግስት ብቻ የሚፈታ እንዳልሆነና ተፈናቀውን የሁላችንም ተረባርበን መፍታት የሚገባ ነገር ፈተን አሁን ላይ ያለውን ተኪ ትውልድ ለነገም ሲናገር የሚረከብ እስከሆነ ድረስ ከችግር ከረሀብ መታደግ ብንችል የሚል ሀሳብን ያለን። በጦርነት የሞቱ አሉ። በረሀብም ገና ከዚህ በኋላ የኛ ሕዝብ በመገራብ ሊያልቅ ይችላል የሚል የራሴ ስጋት አለ። ያነጋገርናቸው ተፈናቃዮችም በከፋ ችግር ውስጥ እንዳሉ ነው የተናገሩት። ቤታችን ተቃጥሎብን ማለት ነው። ሌሊት ጠመንጃ እንደሰማን በእግራችን ሩጠን አባትን የለንም እናቴና አምስት ልጆቻችን ይዘን ጫካ ነበር ያደርነን። እስከ አስተዳደሩ ጋር ሄደን አስተዳደር የለም ነው የተባለ። ከዛ እነሱንም አጣን። እስካሁን ድረስ ባዶ እግር ነው ያለን። የመቀየራ ልብስም የለንም። ሰው ፊት ለመውጣትም ሰተናል። በጣም ተሰቃይተናል። እና መስተ ቢኖር ያው እርዱን ብለን ነው አሁን የት ነው ያለሽው? ቡለን ሰው በጣም ብዙ ነው ማት ነው አይዳረስም። ያው ለማመለን የሚራራ ሰው ኑና ቡና ጠጡ ሲል አብረን እንጠጣለን። አንዳንዶቹ ደግሞ ምግብን ከቤት የሚራሩ ሰዎች እየሰጡ ነው እንጂ ከዛ ምንም የለም። ህዝብ ብዙ ነው፣ በቃ አይዳረስም። እኔ ግታቸው በላይ ነው የሚባል እንዲሁ ሜዳ ላይ ነው። በቃ ፀሐይ እየፈጀን ነው፣ ፀሐይ ላይ ነው ያለን። ህዝቡ እንዳለ በቃ አልቋል። ፀሐይ ላይ ነው ያለ ህዝቡ፣ ከአቅም በላይ በዛ በዛ ያለ ነው በቃ ኤሉም አልወጣለንማ። ኃይላችን እዛው ሜዳ ላይ ስለቀራ ግማሹም የተቃጠለ ነው። ግማሹም ከማታም ዙሪያ በቃ እንደው እነዚህ እያቃጠሉብን ስለሆነ ይል የለም። እየት አምጦ ነው የሚሰጡ ለእኛ ምግብ እያያገኙ ነው? የለም፣ አያገኙም። እየት አምጦ ነው ምግብ የሚያገኙ? የቤኒሻንጉል ጉምዝ ክልል አደጋ ስጋት ኮሚሽን ኮሚሽነር አቶ ታረቀኝ ታሲሳ ለተፈናቃዮቹ ከመተከል ዞን ካለው ክምችት እንዲሰራጭ ጥረት እየተደረገ ነው፣ ግን በቂ አይደለም፣ ተጨማሪ እንደሚያስፈልግ ለፌዴራል አደጋ ስጋትና ስራ አመራር ኮሚሽን አሳውቀናል፣ እየተጠባበቅንም ነው ብለዋል። ባለፈው ወደ ሰባት ሺ የሚሆኑ ተፈናቅለው ነበረ። ከዚህ ቀደም ማለት ነው፣ ከሰሞኑ ውጪ ማለት ነው። እነሱ ኦሬዲ ድጋፍ ጠይቀን ድጋፍ ያው ከፌዴራል ነው መጀመሪያ ክልሉ አድርጎላቸው ነበር የሚችለውን ድጋፍ። ከዛ በኋላ ወደ ፌዴራል ጠይቆላቸው የፌዴራልን መንግስት ጀነዛ ለመጀመሪያዎቹ ኦሬዲ ልኮ አሁን ቻግኒ ነው ያለው። ዛሬ ለማሳጀድ እየተደዋወልን ነበረው አሁን በብዛት ከተፈናቀሉ በኋላም ለሌሎች ወረዳዎች የመጡትን ጉባ የሚባል ቦታ አለ። ወደ ሁለት ተሳቢ ወደዛ እንዲገባ ሌሎችም አሁን ሰባት መኪና ሙሉ ወደዛ እንዲሄድ ነው እንቅስቃሴ ላይ ያለ ነው። አሁን ደግሞ ቁጥሩ በጣም ከፍ እያለ ስለሆነ ለተጨማሪው ለፌዴራል መንግስት ጠይቅን እሱ ጋር እየሰራ ነው ያለ ነው እና አሁን ለተፈናቃዮች መቼ ይደርሳል? አሁን ቻግኒ ያለውን መከላከያ ውስጥ ምዝጊዚ ስለሆኑ እንጂ እዛ ያሉት አሳጅቦ ወይ አሶሳነኛውን እዛ ያሉት አሳጅቦ ዛሬ ማምሻ ካላስገቡላቸው ነጌጥዋት ይገባል። የምን ግምት አለን። ኦልሬዲ ዱቄት ነው ተጭኖ የመጣ ሰበት መኪና፣ አምስቱ ቻግኒ ቁሟል፣ ሁለቱ ግልገል በለስ ላይ ናቸው። ስለዚህ ዛሬ ማምሻውን ካልገባ ነጌጥዋት ይገባል። የምን ግምት ነው ያለ። የፌዴራል አደጋ ስጋት ስራ አመራር ኮሚሽንን ለማግኘት ያደረግኩት ጥረት ለዛሬም አልተሳካም። ይህ በእንዲህ እንዳለ በመተከል ዞን ድባጤ ወረዳ ሲረን ቀበሌ ዛሬ የጉምዝ ታጣቂዎች በንጹሐን ዜጎች ላይ ጥቃት መፈጸማቸውን የክልሉ ሰላምና ደህንነት ግንባታ ቢሮ ኃላፊ አቶ ጋሹ ዱጋዝ ገልጸዋል። እስካሁንም የደረሰውን ጉዳት በውል ማወቅ አልተቻለም ብለዋል። መረጃው ደርሶላል ያው እንግዲህ ለማረጋገጥ በቦታው ኃይል ልከናል። ለሰላም ኃይል ወደዛ ገብተዋል። ድምፅ መሳሪያም ሰምተናል። የሚል ነገር ሲደርሰን ነው እንግዲህ ወደ ቦታው ጨጠ ኃይል ያጓጓዝ ነው። ትንሽ ያው እንግዲህ ተሽከርካሪ ጋር ተያዙ ያለው ነገር መንገዶቹ ዛ የበረሀ መንገድ ተሽከርካሪ የማያስገባ ስለሆነ በእግር ነው የሚጓዘው። ያም ሌላ ችግርም እንዳይከሰት እንግዲህ አስሳይ እየተደረገ ነው ጥንቃቄ በተሞላበት ለጨታ ሀይሉ የሚንቀሳቅሱ ዝም ብለው ዙ ብሎ ስለማይገቡ ያለው ነገር ወደ ቦታው ሲደርሱ ሪፖርት በኋላ ለሚያ ሲያደርሱ እኛም እንግዲህ የደረሰውን የጉዳት መጠን ካለ ይህንን ያገር ጉዳት ነው ዘንደርሳ እንግዲህ ተኩስ ካለ ጉዳት ይጠፋል ብለን አናስበው። እስካሁን ግን በኛ የደረሰ በእጃችን የገባ ነገር የለም። ተኩስ እንዳለ እና ያው ችግር እንደተፈጠረ ዳሹ ቃጠሎ የሚባል ነገርም አለ። ስንት ቤት ተቃጠለ፣ ሰው ላይ ሕይወት ላይ ጉዳት ደርሷል የሚለው ነገር እሱን በኋላ ነው የምናጋራ። ከትናንት በስቲያ በቡለን ወረዳ በኩጂ ቀበሌ በታጣቂዎች የተገደሉ ከሁለት መቶ በላይ የሚሆኑ ንጹሀን ዜጎች የወል ቀብር መፈጸሙን በትላንትናው እለት በቦታው የነበሩ የአይንማኝ ማረጋገጣቸው ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። አሁን ወደ ቀጣዩ ዘገባ እናምራ። ኢትዮ ሳት ከ60 በላይ የሀገር ውስጥና የውጭ ሀገራት የቴሌቪዥን ጣቢያዎችን ማስተናገድ የጀመረ አዲስ የሳተላይት መድረክ ነው። መድረኩን ያቀረበውና ቴክኒካዊ አገልግሎቶችን የሚሰጠው ኤስኢኤስ የተሰኘው የሳተላይት አቅራቢ ድርጅት ነው። አመሻሹን በስልክ መስመር ያገኝናት የድርጅቱ የኢትዮጵያ ሽያጭ ዘርፍ ኃላፊ መንን አገኘው ስለ አገልግሎቱ ይዘት በጥቂቱ አብራርታልናለች። ኢትዮሳትን የመሰረቱት የኢትዮጵያ ብሮድካስት ኮርፖሬሽን እንዲሁም የኢትዮጵያ ብሮድካስት ማህበር ከኤስኢኤስ ከሚባለው የሳተላይት አቅራቢ ድርጅት ጋር በመተባበር ነው። ኢትዮሳት የመጀመሪያው ለኢትዮጵያ የተዘጋጀ የሳተላይት መድረክ ነው። ከዛ እንደሚታወቀው የኢትዮጵያ ብሮድካስተሮች ጥገኛ ሆነው በሌላ አገር የተዘጋጀ ለሌላ አይነት ለምሳሌ፣ አሁን ለኖርዝ አፍሪካ ምድሊስ በተዘጋጀ የሳተላይት መድረክ ላይ ነበረ ሲያስተላልፉ የነበረው ስርጭታቸውን። አሁን ግን ለኢትዮጵያውያኖች በተዘጋጀው ብቸኛው ኢትዮ ሰዓት ላይ ስርጭታቸውን ከጀመሩ ቆይተዋል። አሁን በዚህ ሰዓት ከስልሳ በላይ ቻናሎች በዚህ ሳተላይት መድረክ ላይ ይገኛሉ። አገራዊም ሆነ የውጭ ቻናሎች ማለት ነው። በኢትዮጵያ የተለያዩ ቋንቋዎች መርሃ ግብሮቻቸውን የሚያሰራጩ የቴሌቪዥን ጣቢያዎች ኢትዮ ሰዓትን እየተቀላቀሉ መሆኑን ሰምተናል። ይህ የሳተላይት አገልግሎት የቴሌቪዥን ጣቢያዎችንም ሆነ የቴሌቪዥን መርሃ ግብር ተከታታዮችን በምን መልኩ ነው የሚጠቅመው? ቻናሎች ብዙ ጊዜ መቋቋም የሚችሉ ጋውም ጥራትም ሁልጊዜ ጥያቄ ነውና አሁን ግን ኤሲስ ባዘጋጀው ኢትዮሳት መድረክ ላይ በግማሽ ዋጋ፣ እንዲሁም ደግሞ ጥራት ባለው ሀይደፍንሽን እየተላለፈ ነው የሚገኘው። ያ ትልቅ አድቫንቴጅ አለው ለብሮድካስተሩ፣ እንዲሁም ደግሞ ሌላውን ገንዘብ ወደ ሌላ አይነት ኢንቨስትመንት መቀየር ይችላል ማለት ነው። የብሮድካስት ኢንዱስትሪ ብዙ ተስፋፋ ባይሆንም አሁን ግን ባለው ይሄን ትልቅ ኦፖርቹኒቲ በመጠቀም ብሮድካስተሮች ያለ ጥራት ያለው ኮንቴንት፣ ጥራት ያለው ስቱዲዮ ለሰራቻቸውም ደግሞ ከደሞዝም አንጻር ማሻሻል የሚችሉበት ጊዜ ነው አሁን። ይሄ መቀነሱ ማለት ነው። ሌላኛው ምንድን ነው? ጥሩ ሰርቪስ አለን የትኛውም ችግር ቢገጥመው ብሮድካስተሩ ቀጥታ ወደ ውጭ ሳይሆን ቀጥታ በዚህ አገራዊ ቁጥሮች ደውሎ ማንኛውንም አይነት ችግሮች ቢገጥሙት ቀጥታ ወደኛ ደውሎ ሰርቪሱን በአፋጣኝ ሁኔታ እናቀርባለን ማለት ነው። ሌላው ደግሞ ከብሮድካስተሩ ጋር እንደ ፓርትነርሽፕ ነው የምንሰራው። በብዛት የምናውቀው ምንድን ነው ይሄ ቀደም ብሎ የሚተላለፍ የነበረው የሳተላይት መድረክ ምንድን ነው? ብዙ ከጥግ ከጫፍ እስከ ጫፍ አይደለም ኢትዮጵያን የሚያዳርስ የነበረው አሁን ግን ኢትዮ ሰዓት ግን ሙሉ ለሙሉ ኢትዮጵያን እንዲሁም ደግሞ ምስራቅ አፍሪካን ከበር ያደርጋል ማለት ነው። ያ ትልቅ አድቫንቴጅ አለው። ፕሮዳክታቸውን ብዙ ጊዜ የሚያስተዋውቁት ሳይከፍሉ ነበረ ለብሮድካስተሮቹ በዚህ መድረክ ላይ ስትቀጥ ቀጥታ ነበረ በየሱፐር ማርኬቱ በየቦታው እነዛ አይነት ሸቀጦች ሲገኙ ያው ህዝቡም ሲገዛ ይታያል ያ ማለት ምንድን ነው ገቢ አይገኝም በዛ ፕላትፎርም ላይ ግን አሁን ግን በኢትዮጵያዊው ኢትዮ ሰዓት ግን ማንኛውም አይነት የራሱ ነው ፕሮዳክትም ሆነ የውጭንም ፕሮዳክት በማስተዋወቅ ብሮድካስተሩ ገቢ ያገኛል ሀገሪቷም ተጠቃሚ ትሆናለች ማለት ነው አሁንም ደግሞ በአቅራቢያ አሁን በየቦታው ያሉትን የዲሽ ባለሙያዎች እያሰለጠነ ይገኛል ከመንግስት ጋር በመተባበር ከተለያየ አካላት ከበመተባበር እየሰራን ያለ ነው። ኦልሞስት አሁን ከአስር ሺህ በላይ የሳተላይት ዲሽ ባለሙያዎች ሰልጥነዋል። ያ ደግሞ ትልቅ ትልቅ እሴት ነው ማለት ነው በላይ አሁንም ራሱ ገና ሌላ ጠቅላላ ወደ ሀያ ሺህ አካባቢ ነው የሚሰለጥኑት የሚቀሩትም ደግሞ መጪዎቹም ደግሞ አስር ሺዎችም ደግሞ እየሰለጠኑ ይገኛሉ። ያ ማለት ምንድነው ለሀገራችን በዚህ ሰዓት የስራ ትልቅ የስራ እድል እየተፈጠረ ነው። ጥሩ አማራጭ ነው ማለት ነው። ኢኮኖሚካሊ ማለት ነው። ህዝቡ ወደ ስራ በማሳተፍ ማለት ነው። አሁን ደግሞ ሰው ብዙ ጊዜ ግልጽ ላይሆንለት ይችላል። አሁን ግን ግልጽ ማድረግ የምፈልገው ምንድን ነው፣ ህዝቡ የሚከፍለው ነገር የለም። ይሄ ፍሪ ቱ ኤር ነው የሚባለው፣ ፔቲቪ አይደለም። ስለዚህ ህዝቡ ጋራ የሚጠበቅበት ዲሹን ከምዕራብ አቅጣጫ ወደ ምስራቅ አቅጣጫ ብቻ ማዞር ነው ማለት ነው። ቴሌቪዥን ጣቢያዎች ኢትዮ ሳትን ከመቀላቀላቸው በፊት እንዲያሟላቸው የምታስቀምጧቸው ቅድመ ሁኔታዎች ምንድን ምንድን ናቸው? ይለያያሉ ብዙ ጊዜ የተለያየ ዘርፍ ስላለ ማለት ነው። በየዘርፉ የራሳችን የምንጠይቃቸው ነገሮች አሉ። አንደኛው በብዛት አሁን ሃይማኖት ተኩር ያሉ ቻናሎች የብሮድካስት ላይሰንስ ነው። ሌላዎችም ደግሞ አሉ፣ ተጨማሪ የምንጠይቃቸው ነገሮች አሉ። ያው ልክ በሚገቡበት ሰዓት እያንዳንዱ ነገር የጠየቀን እናስገባቸዋለን ማለት ነው። በአንድ ወቅት በተመሳሳይ የቴሌቪዥን ጣቢያዎችን በአንድ ሳተላይት የማቀፍ እቅድ ይፋ ተደርጎ እንደነበረ አስታውሳለሁ። በወቅቱ ይስተጋቡ ከነበሩ ስጋቶች አንዱ ከመንግስት የፖለቲካ መስመር ጋር የማይስማሙ ጣቢያዎችን ለመቆጣጠር ሊውል ይችላል የሚል ነበረ። ኢትዮ ሳት ከቴክኒካል ድጋፍ በተጨማሪ በቴሌቪዥን ጣቢያዎች ኤዲቶሪያል ነጻነት ውስጥ ላለመግባቱ ምን ያክል ዋስትና አለ? ኢትዮ ሳት የኢትዮጵያውያን ነው። የሁሉም ሁሉም ነው። ማንኛውም ኢትዮጵያ ውስጥ ያለ ፕራይቬትም ሆነ ፐብሊክ አንድ ላይ የሚገቡበት ፕላትፎርም ነው። ስለዚህ ኤሲኤስ ደግሞ የራሱ የሆነ የህግ መንገድ አለው አግባብነቱን ሁሉ የሚያረጋግጥ የራሳችን ክፍል ስላለን ከዛ ጋር ነው የሚገናኘው ማለት ነው እንጂ ምንም አይነት ምንም ችግር የለብንም። ሁሉም ኢትዮጵያዊ ቻናሎች ገብተዋል። ይህም ኖሩ ማለት እኮ እንደውም ኃይልንም ታጠናክረው እዚህ ቦታ ላይ መሆናቸው ምንድን ነው ሌላውንም የውጭን ቻናሎች የተመረጡ ቻናሎችን አትራክት ነው የሚያደርገው። አንድ ላይ ሆኖ ኃይል ነው የሚሆናቸው ማለት ነው እዚህ ፕላትፎርም እንጂ ምንም አይነት ችግር ይገጥማቸዋል ብዬ አላስብም። እስካሁንም የገጠመ ነገር የለም። የመጨረሻ ጥያቄ፣ አሁን ወደ ስልሳ የሚጠጉ ጣቢያዎች በእናንተ ማቀፍ ውስጥ ገብተዋል። የመጪ ዘመን እቅዳችሁ ምንድን ነው? ተጨማሪ ጣቢያዎችን የመቀበሉ አቅምስ አላችሁ ወይ? በደንብ አለን። አቅሙ አለ። ሌላው ምንድን ነው? አሁን ራሱ ድርድር ላይ ያሉ ናቸው ቻናሎች አሉ። ሀገራዊ የሚሆኑ የውጭም ቻናሎች አሉ። አስፈላጊ በሆነው አገሪቷ የሚጠቅም ትውልዱ የሚጠቅም ቻናሎች እኛ ራሱ የራሳችን የኢትዮ ሳት ፌስቡክ ፔጅ አለን፣ የቴሌግራም ፔጅ አለን። ይሄኛው መድረክ ማለት ሁሉም ኢትዮጵያዊ በአንድነት ሆኖ ስርጭቱ የሚያስራጭበት ፕላትፎርም ነው እና ምንም አይነት ወደፊትም የካፓሲቲ ችግር አይኖርም። ህዝቡ የሚፈልጋቸውን ቻናሎች እያየን እየተነጋገርን ከህዝቡ ጋራ ለህዝቡ የሚጠቅሙትን ቻናሎች በሙሉ ከማምጣት ወደኋላ አንልም። ያገኘው ከኤስኢኤስ የሳተላይት አውድማ አቅራቢ ድርጅት ነው። ለነበረን አጭር ቆይታ በእጅጉ አመሰግናለሁ። መልካም ቀን ይሁንልሽ ሀብታሙ። በአሁኑ ሰዓት ሱዳን ከ50 ሺህ በላይ ከትግራይ ክልል የተሰደዱ ኢትዮጵያውያን ስደተኞችን እያስተናገደች ትገኛለች። ምንም እንኳን የኢትዮጵያ መንግስት በትግራይ ክልል ያለው ጦርነት ማብቃቱን ቢያስታውቅም ስደተኞች ግን ወደ ሀገራቸው ለመመለስ የሚያበቃ በቂ ሰላም እንደሌለ እየተናገሩ ይገኛሉ። የአሜሪካ ድምጿ ነባ ሞሂድን ከሱዳን ሐሻባ ካምፕ ያደረሰችንን ዘገባ የደንገረመው እንደሚከተለው አጠናቅረዋለች። ከጥቅምት ወር ማገባደጃ ጀምሮ ከ50 ሺህ በላይ የሚሆኑ ኢትዮጵያውያን ወደ ሱዳን ተሰደዋል። የሱዳን ባለስልጣናትም ስደተኞችን በሁለት መጠለያ ጣቢያዎች ውስጥ እያሳረፉ ሲሆን ተጨማሪ የስደተኛ ጣቢያዎችን ለመገንባት እያቀዱ ነው። እጅግ ብዙ ዓለም አቀፍና ሀገር በቀል ግብረሰናይ ተቋማት ለስደተኞቹ እንደ ውሃና ምግብ የመሳሰሉ መሰረታዊ አቅርቦቶችን እያቀበሉ ይገኛሉ። አንዳንዶቹ ስደተኞች ለድንበሩ ቅርብ በሆኑት በሀሻባና በሐምዳይት ሰፈሮች ውስጥ ከዘመዶቻቸው እንዲሁም ከሱዳናውያኑ ጋር እየኖሩ ነው። ነገር ግን የሱዳን ባለስልጣናት ስደተኞቹ ከድንበር ራቅ ወዳለውና የተሻለ ደህንነት ወዳለበት ኡምራኩባ መጠለያ ካምፕ እንዲጓዙ እየጣሩ ነው። የአሻባ የስደተኞች መጠለያ ካምፕ ዳይሬክተር ራሺድ አልዳው ስደተኞቹ እዚህ በመሆናቸው ደህንነት ቢሰማቸውም የሚሻለው ግን ወደ ሌሎች ከድንበር ራቅ ወዳሉ ጣቢያዎች መጓዙ ነው ይላሉ። ስደተኞቹ እዚህ በመሆናቸው ደህንነት ይሰማቸዋል። መቆየት የሚሹትም እዚሁ ነው። ከጸጥታ አኳያ ካየነው ይሄ አካባቢ ለድንበር በጣም ቅርብ ነው። ነገር ግን በአካባቢው ውጥረት በመንገሱ የሱዳን መንግስትም በድንበር አካባቢ እንዲቆዩ አይፈቅድም። ጠቅላይ ሚኒስትር አብይ አህመድ ጦርነቱ እንዳበቃ በመግለጽ ስደተኞቹ ወደ ሀገራቸው መመለስ እንደሚችሉ አስታውቀዋል። ነገር ግን ስደተኞቹ ጊዜው ገና ነው ይላሉ። ሐሜናት ድብሪ ሳዮ ከትግራይ ክልል የመጣች ስደተኛ ናት። ስለዚህ ሰላም ታሃሊው እኔ ወደ ሀገሬ የምመለሰው ነገሮች ሰላም ሲሆኑ ነው። ሰላም ከሌለ ግን ከልጆቼ ጋር እዚሁ ነው የምሆነው አልመለስም። ስለዚህ ሰላም ተዘልዩ አይመለስም። አሉል ገብረ ህይወትና ቤተሰቡ ጦርነቱ አሁንም ድረስ እንዳላበቃ በመግለጽ እንደማይመለሱ ይናገራሉ። ሳማን በቅርቡ አንመለስም። ቤተሰቦቻችን ጋር ደውለን ነበር። እነሱ እንደሚሉት የትግራይ ተወላጆችን እየለዩ መምታት አሁንም አለ። አብይ አህመድ ሰላም እስካላወረደ አንመለስም። እሱ ስልጣን ላይ ካለ በጭራሽ አንመለስም። ሃይላይ ተኪ ግጭቱ ሲፈጠር ከሆመራ ከተማ ሁለት ሴት ይዞቹን ይዞ የተሰደደ ሲሆን የኢትዮጵያ መንግስት ከስልጣን ያባረረው የህወሃት ደጋፊ እንደሆነም ይገልጻል። አብይ አህመድ ሎፊ መንርጃ ፊ አብይ አህመድ አገሪቷን እስከመራ ድረስ በፍጹም ወደ ኢትዮጵያ አንመለስም። እኛ ምርጫ አሸንፎ ስልጣን ላይ የወጣ የትግራይ አመራር አለን። እሱ የእኛ መንግስት አይደለም። በተያያዘ ኢትዮጵያና ሱዳን በዚህ ሳምንት ከትግራይ ክልል ጋር የሚያዋስነውን ጨምሮ በድንበር ጉዳዮች ላይ ውይይት ጀምረዋል። ለነባ ውሄድን ዘገባ ኤደን ገረመው ከዋሽንግተን ዲሲ። የተገባደደ ባለውና ኮቪድ-19 በተጫነው የፈረንጆቹ 2020 ዓ.ም ቢሆን የአየር ንብረት ለውጥ አላቆመም። የተባበሩት መንግስታት የአየር ንብረት ለውጥ ስምምነት በፓሪስ ከተፈረመ አምስተኛ ዓመቱን ባስቆጠረበት በዚህ ዓመት ምን አይነት መሻሻሎች ታይተዋል? የደረሱት መቅሰፍትና አደጋዎችስ ምን ይመስላሉ? ሲል የአሜሪካ ድምፁ ዘጋቢ ስቲቭ ባራጎን ያጠናቀረውን ስመኝሽ የቆየታ ሰማናለች። እያገባደድ ነው ባለነው የፈረንጆቹ 2020 ዓ ም ከካሊፎርኒያ እስከ ሳይቤሪያ ድረስ ታይቶ የማያውቅ የሰደድ እሳት ተመዝግቧል። የአትላንቲክ ውቅያኖስም ከዚህ በፊት ያልታየ የአውሎ ንፋስ መጠን አስተናግዷል። 2020 እስከ ዛሬ ድረስ ከተመዘገበው እጅግ የላቀ ሞቃታማው ዓመት ሆኖም ይመዘገባል። የምንኖርበት ፕላኔት ትኩሳቱ እየጨመረ ባለበት ሰዓት፣ ዓለም ደግሞ በኮቪድ-19 ተሸነፈ። የኮሮና ቫይረስ ወረርሽኝ መንገዶችን ባዶ ያደረጋቸው አውሮፕላኖችንም ወደ ሰማይ እንዳይበሩ አገዳቸው። ይህ ክስተት ፕላኔቱን የሚያሞቀውን የካርበን ልቀት በሰባት ከመቶ እንዲቀንስ አድርጎታል። የዓለም ኃይል ምንጭ ተቋም ዳይሬክተር የሆኑት ዳን ላሾፍ ግን ይህ ብዙም የሚያስደስት ጉዳይ አይደለም ይላሉ። በኮቪድ-19 ምክንያት በ2020 የታየው የካርበን ልቀት መቀነስ የአየር በክለትን መቀነሻው ትክክለኛው መንገድ እንዳልሆነ ግልጽ ነው ያ ምንም ጥያቄ የለውም። በዚያ ላይ ኢኮኖሚው እንደገና ማገገም ሲጀምር አብዛኛው ወዲያውኑ ወደ ነበረበት የሚመለስ ነው። በዓለም ዙሪያ መሰረታዊ ለውጥ እጅጉን ያስፈልጋል። በኮሎምቢያ ዩኒቨርሲቲ የህግ አስተማሪ የሆኑት ማይክል ጀራርድ ግን አንዳንድ አገሮች በዚህ ዓመት እርምጃዎች መውሰዳቸውን ያስረዳሉ። ባለፈው ዓመት በአየር ንብረት ፖሊሲ ዙሪያ ዋናው ክስተት የነበረው ምናልባት የቻይናው ፕሬዚደንት ሺ ጂንፒንግ ሀገራቸው በ2060 የካርበን ልቀቷን ዜሮ የማድረስ እቅዷን ማሳውቃቸው ነው። በአውሮፓ ያሉ በርካታ ሀገራትም በአየር ንብረት ዙሪያ ያላቸውን ፍላጎት ከፍ አድርገውታል። ረው አብዛኛው የዓለም ክፍልም ወደዚህ አቅጣጫ እየተጓዘ ነው። ጀራርድ ዩናይትድ ስቴትስ በፕሬዚዳንት ዶናልድ ትራምፕ አመራር ስር የአካባቢ ጥበቃ ቁጥጥሮችን በማላላትና ጠጣር ነዳጅ ወይም ፎሲል ፊውል በብዛት እንዲመረት በማበረታታት በተቃራኒው አቅጣጫ መሄዷን ይናገራሉ። ነገር ግን በኅዳር ወር ላይ የጆ ባይደን ማሸነፍ አዲስ አቅጣጫ ያመጣል ሲሉ ተስፋ ያደርጋሉ። ተመራጩ ፕሬዚደንት ጆ ባይደን፣ ፕሬዚደንት ትራምፕ ካደረጉት ሙሉ ለሙሉ ተቃራኒውን እንደሚያደርጉ ምንም ጥያቄ የለውም። ባይደን የአየር ንብረት ለውጥን መዋጋት ቅድሚያ የሚሰጡት ጉዳይ ቢሆንም የካርበን ልቀት መጠንን በመቀነስ ረገድ የተከፋፈለው የአሜሪካ ምክር ቤት ብዙም ርቀት ላያስኬዳቸው ይችላል። ነገር ግን በዚህ ዓመት የካሊፎርኒያ አስተዳዳሪ በ2035 በጋዝ የሚንቀሳቀስ መኪና ለሽያጭ መቅረብ እንዲያቆም ሲሉ ያስተላለፉት አይነት መመሪያዎችን በማውጣት አንዳንድ ክፍለ ግዛቶች ከዛም ርቀው ሊሄዱ ይችላሉ። ባንኮችና ባለሀብቶች በዚህ ዓመት በጠጣር ነዳጅ ላይ ቀዝቀዝ ብለው ታይተዋል። ትላልቅ ባንኮችም በአርክቲክ ዘይትና ነዳጅ ማውጣት ፕሮጀክቶች ላይ ገንዘባቸውን እንደማያፈሱ ተናግረዋል። የአሜሪካ ፌዴራል ገንዘብ ማከማቻ ቢሮም ለመጀመሪያ ጊዜ በአየር ንብረት ለውጥ ላይ እርምጃ እንዲወሰድ መጠየቃቸውን ሊሾፍ ይገልጻሉ። የአየር ንብረት ለውጥ የአሜሪካን ኢኮኖሚ ትልቅ ስጋት ይጥላል የሚለው ሀሳብ ዋናው ጉዳይ ሆኖ ነበረ። ነገር ግን 2020 ሀሳቡን እንዲገታ አድርጎታል። በተባበሩት መንግስታት ድርጅት የአየር ንብረት ለውጥን ለመዋጋት የተፈረመው የፓሪስ ስምምነት በዚህ ዓመት አምስት ዓመት ሞልቶታል። ነገር ግን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ እንዳሉት አደገኛ የሆነውን የዓለም ሙቀት ለመቀነስ የተቀመጠውን ግብ ከማሳካት ግን ዓለም ብዙ ርቀት ላይ ነው። በፓሪስ የተወሰዱት ኃላፊነቶች እንዲሆን ከሚፈለገው እጅጉን የራቁ ናቸው። ግን እነዚያም ኃላፊነቶች ቢሆኑ እየተፈጸሙ አይደሉም። የዓለም ትኩሳት በ2020ም ጨምሯል። ሳይንቲስቶችም ይህን ትኩሳት ለማውረድ ጊዜ እያለቀብን ነው ሲሉ ማስጠንቀቃቸውን ቀጥለዋል። በስቲቭ ባራጎና ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። አብረን ስላመሸን ደስ ብሎናል። ሀብታሙ ስዩም በመስተንግደው፣ ኤልያስ አስማረ በቅንብሩ እስካሁን ድረስ አብረናችሁ ነበር። የመርሃ ግብሩ የዛሬ አርታኢ ሰለሞን አባተ ነበረ። መልካም ምሽት ይሁንላችሁ።